ሰላም ለች እንዘን ሰግንብለኪ ማርያም ምነን አስተበቋአኪ ማሩዌናዊ ተማይጸንብኪ በይንታህና ምኪ ወያቄ ማዊኪ ማይበረነ ዮም ድንግል ባረኪ ጸሎተ ግዝትነ ማርያም ድንግል ወላዲት አምላክ ታቤዮ ነፍሲለ እግዚአብሔር ወተታሰኝ መንፈሴየ በአምላኪ ወመዳኔ እስመሬ ህማማለመቱ እናሁ ኡሚዝስ ያስተበጽኡኒ ሁሎ ተብሎ እስመ ገብረ ሊተ ኃይለ ብያተ ወቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ፈርህዎ ወገብረ ኃይለ በመዝራይቱ ወዘርኦሙ ለለ አብዩ ፈሊና ልቦሙ ወነሰቶሙ ለሀያላን እመናብርቲሆሙ አዕበዮሙ ለትውታን ወአዝገቦሙ እምበረከቱ ለሩባን ወፈንሆሙ ራቆሙ ለቡላን وتوقفوا لإسرائيل قل يهو وتذكر سائلوا زي يلوموا لابعين الأبرام ولزروس كالعالم